የመጀመሪያውን ወር ትላንት ባገባደድ ነው። የአውሮፓውያኑ አዲስ ዓመት ሀያ ሀያ የአሜሪካ ድምጽ የአፍሪካ ዋና ክፍል ውጥኖች ምን ይመስሉ ይሆን? ሻገር ብለንም የኢትዮጵያን የመገናኛ ብዙሀን ምህዳር የሚቃኝ የጋዜጠኞች የጠረጴዛ ዙሪያ ውይይት በቀደመው የራዲዮ መጽሔት ነው ጀመር ያደረግነው። የአሜሪካ ድምፅ የአፍሪካ ዋና ክፍል ዲሬክተር አቶ ንጉሴ መንገሻና የአፍሪቃ ቀንድ የአማርኛ ኦሮምኛና ትግርኛ ፕሮግራሞች መርሃ ኤዲተር ትዝታ በላቸው ናቸው እንግዶቼ። በቀደመው ውይይታችን እልባት ካደረግንበት ችብጥ ነው የምንደረደረው። ሶስት እዝታ ወደ አንቺ ልምጣና፣ ሁለት ተያያዥ ጥያቄዎችን ለወርወር። አንደኛ በመገናኛ ብዙሀን የሚቀርቡ የተዛቡና ኃላፊነት የጎደላቸው ዘገባዎች አብዛኛውም ሙያቸው ባልሆኑ ሰዎች ቀደም ብሎ አቶ ንጉሴ ያሳምማል ብሎታል። በእርግጥም የሚያሳምም በዘፈቀደ የሚነገር ነገር በማህበራዊ መገናኛ ብዙሀን በሰዎች ሕይወት ላይ አደጋ ሲደቅንም ተመልክተናል። የመገናኛ ብዙሀኑን ይዞታ በመደበኛውም በማህበራዊ መገናኛውም ያለውን ሁኔታ በበኩል ልጅ ብትገመግሚ። አሉላ የጠየቅከኝ አንደኛ ነገር የመገናኛ መሳሪያዎች ዘመናዊ መሆንና ለሁሉም ሰው ለመዳረስ መብቃት እኔ እንደሚመስለኝ ጋዜጠኝነትን አደጋ ላይ ጥሏል። ዛሬ ማንም ሰው ስልክ ያለው ሰው ወይንም ደግሞ ፌስቡክ ላይ ወጥቶ መጻፍ የሚችል ትዊተር ላይ መጻፍ የሚችል ድረ ገጾች ላይ መውጣት የሚችል ራሱ ልክ እንደ ጋዜጠኛ ይቆጥራል። ቀደም ብሎ አቶ ንጉሴ እንዳለው ግን በእውነት ጋዜጠኝነት አንደኛ ነገር ለሙያው ታማኝነትን የሚጠይቅ ነው። ሙያውን አደጋ ላይ ደግሞ የሚጥለው አንተን ፐብሊክ ፎረም ላይ ስለሚያደርግህ ነው። መጥፎ ሞንክ ጥሩ ሌንድ ያለ ለመባል ትበቃለህ። አሁን አገራችን ውስጥ የምናየው ነገር ምንድ ነው? ማህበራዊ ሚዲያውን ትተህ እራሱ የየክልሎቹን ቴሌቪዥኖችና ሬዲዮች ብትመለከት በጋዜጠኝነት ሳይሆን ለአገሪቱም ደህንነት በሚያሰጋ መልኩ ነው ዘገባዎች ሲጠናቀሩ የምታየው። ምክንያቱም እኔ የክልሌን ጉዳይ ይዤ ነው ያንተን ክልል ለማጥቃት የምሞክረው፣ ያንተ ክልል ላይ ቅስቀሳ፣ ጥላቻ የማሰራጨው። ስለዚህ በእውነት ሁሉም የጋራ አገር ያለው በመሆኑ ማህበራዊ ሚዲያ ላይም ያሉ መደበኛው መደበኛው መገናኛ ብዙሀን ላይ ያሉ ጋዜጠኞች ሰከን ብለው የሚያረጉትን ነገር ማሰብ አለባቸው። መልካም ትዝታ፣ ወደ አቶ ንጉሴ ከመመለሴ በፊት አንቺ ጋር ልቆይና ሁለተኛውን ጥያቄ ላስከትል። የመገናኛ ብዙሀንን ሙያዊ ጠባይ ካለመረዳትም ጭምር አንዳንዶች የቡድኖችን የተናጥል ፍላጎት ለማሳካት ብቻ ታልመው የሚቀርቡ ጥያቄዎችና የሚደረስባቸው ድምዳሜዎች ከሁሉም አቅጣጫ ይደርሱናል። በእርግጥ በአንድ ነገር ላይ ከሁለት ተጻራሪ አቋም የሚነሱና የሚደረሱ ድምዳሜዎች በአንድ ነገር ላይ ሁለት ትናጥ ማስተያየት ሲደርሰን አንዳንዴ ስራችንን በትክክል እንደሰራን የሚያስታውሱበት ጊዜም አለ። እስኪ ትምህርታዊ ቢሆን ስለዚህ ጉዳይ ለአድማጮች ልናጋራው የምንችለው ነገር ካለ። ልክ ነው። የአድማጮችን ጥያቄ በተመለከተ አንዳንድ ጊዜ በአንድ ርዕስ ላይ በጣም ተጻራሪ የሆኑ ሀሳቦች ይገጥሙናል። ምንድን ነው ቀደም ሲል በጥያቄህም እንዳልከው የቡድን አስተሳሰብ አለ እንዶ ራሳችን እንድንታዘብ የሚያረገን ምንድን ነው? አንድ ግለሰብ የጻፈውን ኮፒ እያደረጉ የሚልኩልን በዘመቻ መልክ በዘመቻ መልክ የሚልኩልን ሰዎች ሁሉ አሉ። ይሄ እንግዲህ የሚዲያን ስራም ካለማወቅም ሊሆን ይችላል። የኔ ቡድን ተጎዳ የዛ ቡድን ሊሆን ይችላል። የሆነ ሆኖ ግን በተለይ አንዱ ርዕስ ላይ እንዲህ አይነት ተቃውሞ በሚመጣበት ጊዜ ምናልባትም ትክክል ስለሰራን የሚል ግምት ነው ያለን። ይህ ማለት ግን የምናቀርበው ዘገባ ላይ ቅሬታ ካለ ተቃውሞ መምጣት የለበትም ማለት አይደለም። መምጣት አለበት። እኛም ደግሞ አስተካክለን የመስራት ግዴታ አለብን። ነገር ግን እንዳልከው በተለያየ ሁኔታ የቡድን ግፊት አለ። አንተም ራስን እንደምታውቀው አሉላ መልካም አቶ ንጉሴ፣ በተለይ መገናኛ ብዙኃኑን አያያዘ አስመልክቶ ቀደም ብለህ ጀመር ባረኮ ላይ የምታክለው ካለ እንዳልከው። አዎ በነገራቸው ላይ ይሄ ማህበራዊ ሚዲያ ሶሻል ሚዲያ በተለይ ይሄ ዲስኢንፎርሜሽን ያልተስተካከለ ወሬ መንዛት፣ አንዳንድ ጊዜ የህዝብ ህይወት ሰዓት ላይ ሊማግድ የሚችል አይነት ወሬ መንዛት በጣም አደገኛ ነው። የእኛንም ኃላፊነት በጣም ጨምሮታል። ልንገራቸው አንድ ወሬ ለምሳሌ ከስቂት ሳምንት በፊት የፈረንሳይ መንግስት ለማሊ መንግስት ይሄ ሞተር ኬድ ሞተር ባይክ ይልካል። በብዛት በትልቅ ካርጎ ፕሌን እና እሱ ባማኮ ይወርዳል እና ለመንግስት ይሰጣል። እሱ ቪዲዮ አለ። እሱን ቪዲዮ ወሰዱና ቆርጠው የአልቃይዳ ማግሬብ ሰሜን ምስራቅ የዘመቱ ነገዳሪፍ ከወደቁ በኋላ ከአረብ ስፕሪንግ በኋላ የተወለዱ ትሬሪስቶች አሉ። እነሱ ሞተርኬዱን ሲቀበሉ እናለቀቁት ቫይራል ሆነ። ምንድን ነው መልእክቱ? ፈረንሳይ መንግስት ማሊ ውስጥና በቡርኪና ፋሶ በኒጀር ያለውን ጣልቃ ገብነት የሚቃወሙ ሰዎች የነዙት ነው እንዳንድ ነገር ነው የተሰራጨው። ፈረንሳይ ክፍላችን መጣ፣ እንዲሁም ማስተባበል አለብን። ኢትዮጵያ ውስጥም ብዙ ተመሳሳይ ነገሮች ይካሄዳሉ። ያ እጅ ሲገባ መጠንቀቅ አለብን። ጥሩ ነው፣ አሁን ጀምራችኋል። ወደፊትም ፕሮግራማችሁ ሲሰፋ፣ ሳምንታ የሆነ እዛ ላይ የማጣሪያ ፕሮግራም መዘጋጀት ይኖርበታል። ይሄ ነገር አሁን ትዝ ታላልሽው ነገር በነገርሽ ላይ ኃላፊነቱ ሁሉም ነው የሚዲያ ነጻ ሚዲያ ነው። ኃላፊነት በተሞላው መንገድ ዜና አረጋግጦ ሚዛናዊ በሆነ ነገር ማቅረብ ኃላፊነቱ የፖለቲሻኖችም ነው። ፖለቲሻኖች የሚናገሩትን ነገር መመዘን አለባቸው። ምን ጣጣ ያስከትላል? እኛ እኮ በእውነት ይቺ ኢትዮጵያ የምትባል አገር እኮ ትልቅ አገር ነች። የብሔረሰብ ብዛቱ የተለያየ ሃይማኖት መኖሩ ጌጧ እኮ ነው የሚወቱ የምታብሸሩበት ነው። አሜሪካን እኮ ትልቅ አገር የሚያደርገው አሜሪካውም አለ ጥቁር አሜሪካውም አለ ነጭ አሜሪካም አለ ኤዥያውም አለ ቻይናውም አለ ሁሉም አለበት። ይሄ ኮኖችን ሀገር ትልቅ የሚያደርጋት፣ ኢትዮጵያም በዛ ደረጃ የምትመዘን አገር ነች። ይህን ህዝብ ደግሞ ከሚያራርቀው ልቅ የሚያቀራርበው በጣም ማዓጥ ሴቶች አሉ። ስለዚህ ዜናም ቢሆን ይሄ ፖለቲሽኖችንም የጨምራል፣ መንግስት ውስጥም ያሉ ተቃዋሚ ውስጥም ያሉ ከየትም ብሔር ሁሉ ሁላቸውም ይመለከታል። የሚናገሩትን ነገር መመዘን አለባቸው። ጣጣ የለም። ዋይትና ሩዋንዳ፣ ናመሳ፣ ሲሪያ ሊሆን ጠፍቷል። አይቮሪኮች ጠፍል፣ ላይቤሪያ፣ ሱማሌ ዛሬ አገር ለመሆን የታገሉ ነው። ይሄ አቆጡ ትልቅ ጣጣ ነው። ስለዚህ ኃላፊነት የሚጠይቅ ነው። እዚህ ውስጥ ነጻ የሆነ ሚዲያ ደግሞ ትልቅ ሚና አለው። ትልቅ ሚና አለው። ይሄ ውይይት የሚቀጥል ነው። አድማጮችም እንዲሳተፉ እንጋብዛለን። የመጨረሻው ጥያቄ ታዳሚውን የሚሆን እናድርግ። ሁለታችሁም የየበኩላችሁን ሀሳቦች ስታችሁን እንቋጫለን አቶ ንጉሴ የፖለቲካ መሪዎችን ኃላፊነት ገልጸሃል የእኛን የመገናኛ ብዙሀን ኃላፊነት ገልጸሃል ሲሆን ሲሆን በማህበራዊ መገናኛ ብዙሀን የሚሰሩትም ግለሰቦች ኃላፊነት አለባቸው። የመገናኛ ብዙሀን ጠባይ በተለይ የሶሻል ሚዲያ አቅርቦትና ፍጥነት፣ በቦታው የሚቀርቡ ነገሮች የመገናኛ ብዙሀንን ጠባይ ስለቀየረው ግለሰቦችም ኃላፊነት የለባቸውም ወይ? ታዳሚ የሚያቀርቡት ሰዎች የተሳሳተ ነገር በጊዜያዊ ጥቅም የሚለወጥ እድል አላቸው። ለማነቦ የምሰማው ነገር ለሌላ ሰው ከመንገሬ በፊት በአቅሜ ማጣራት የምችለው ነገር አለ ወይ? ምን ማድረግ አለበት? ኮንሱመር የምንለው የመገናኛ ብዙሃኑን ትሩፋቶች የሚጠቀመው ግለሰብስ እንዴት ይመዝናል? እኔ መቼም በኢትዮጵያ ሁኔታ እንየው፣ ነጻ የሆነ መገናኛ ብዙሃን አሰራር አሁን ነው የተከፈተው። ራሱ ከንጉሱ ዘመን ጀምሮ ሳንሱሩ እየተደረገ ነበር። ከዛ የደርግ ስርአት ነበር። አሁን ብሮድካስት ቦርዱ የአሰራር ደንቡን እያሻሻለ መሆኑን ይናገራል። ነገር ግን ማሻሻያው በመንግስት በኩል ፈጥኖ ስራ ላይ ቢውል መልካም ነው። ምክንያቱም እንደ ነጻ ሚዲያ ሰራተኛ ነጻ ሚዲያ አስፈላጊ መሆኑን እጅግ አድርጌ ባምንም፣ ማን ነው ጋዜጠኛ ማን ነው ያልሆነው ጋዜጠኛ የሚለውን ለመለየት የሚረዳ ይመስለኛል። ከህዝቡ በኩል አቶ ንጉሴ እንዳለው ከፖለቲካ መሪዎች የሚነገረውንም የሆነ ህዝብን የሚያጣላ ሌላውን ህዝብ የሚነካ ነገር ህዝቡ በባህሪው ጨዋ ስለሆነ ወይንም አብሮ ስለኖረ ለዘመናት አስቦ መዝኖ የማይጠቅመውን አውጥቶ ሊጥለው ይችላል። በመገናኛ ብዙኃን አሰራር ግን አዲስ ነው ልልህ ነው የፈለኩ። አዲስ ስለሆነ እንደ አዲስ ነው የሚጠቀመው። ነገር ግን መዝኖ ለራሱ የሚጠቅመውን መያዝ ደግሞ የጽሁፍ በነገር ላይ አሁን ለምሳሌ አምሹር እስካሁን እናድርጋቸዋል ወደፊትም በይበልጥ ቀጥላላቸው ውይይት ይካሄዳል እንዴ በብሔር ጥያቄ ላይ፣ በህገ መንግሥት ጥያቄ ላይ፣ በስራ አጥ ጥያቄ ላይ፣ በኢኮኖሚ ጥያቄ ላይ ሰዎች የተለያዩ ሰው ታቀርባለ። በምታቀርቡት ጊዜ ሁል ጊዜ እኛ እዚህ መተዳደሪ አይችለም፣ ቁጣችንና ንዴታቸውን ይገልጹበት አይደለም። በጣም በሀሳብ ቢለያዩ እንኳን በተከባበረ መንገድ እንዲወያዩ ነው። ያ ልምድ ነው በሀገራችንም በጣም ወደ ኋላ እየቀረ ያስቸገረውና ያ ልምድ ቋሚ ልምድ መሆን አለበት። ስልጡን የሆነ ውይይነት በሀሳብ በፍጹም ባልስማማ እንኳን አክብሬ በአክብሮት መዋየት መቻል አለብኝ። ይህ በጣም ትልቅ ኃላፊነት ነው። ሌላው በነገራችሁ ላይ ሁሉም ደግሞ ጋዜጠኛ ከሆነ አሁን ፌስቡክ ጋዜጠኛ ነው፣ ፖለቲካል አክቲቪስቱም ጋዜጠኛ ነው፣ ፖለቲካል ፖለቲከኛ ፖለቲከኛ ነው። አይቻልም። በነገር ላይ ነጻ ጋዜጣ ህጎች ክሬድ የሚያደርጉት ነገር አለ አንደኛ አዘጋገብ ምን መሆን እንዳለበት መከታ ያለበት ስርዓት ምን መሆን እንዳለበት፣ ከዛሬ ደግሞ ኃላፊነት ተጠያቂነትን መልአክ መጠየቃለን እነዚህን ሁሉ ያካትተ መሆን አለ። ይህን ካደረገ ትልቅ አስተዋጽኦ ማድረግ እንችላለን። በነገር ላይ ትንሽ አንድ ነገር ልጥቀስና ያለፈው ጊዜ ኢትዮጵያ ውስጥ የነበረው የአድማጮች ሰርቬ ወይም ምርምር ጥያቄ አቀብ ስለ ፕሮግራማችን የሰጡን ግምገማ ምንድን ነው? ዘጠና ስምንት በመቶ ከሚሆኑት ሰርቬ ከደረጉት ከዚህ የምናስተላለፍ ሀቅ የተመረኮዘ ነው ያሉት። ለእኛ ይህ ትልቅ ክብራችን ነው። እንደውም በበለጠ ሀቅ ላይ የተመርኮዘ ፍትሃዊ የሆነ ሚዛናዊ የሆነ ፕሮግራም ለህዝብ የሚጠቅም ፕሮግራም በየጊዜው ማዘጋጀት እንድንችል የሚያጃግነን ነው የሚያበረታታ አመሰግናለሁ አመሰግናለሁ ውይይቱ ይቀጥላል አቶ ንጉሴ መንገሻ ቤተኛ ሁን ስታ ብላቸው ሁሌም ቤተኛችን ነሽ እግዜር ይስጥልን ስለጋበዝከን እናመሰግናለን አሉላ እኔም በጣም አድርጌ አመሰግናለሁ እግዜር ይስጥልን